በአዲስ አበባና በክልል ከተሞች ብዙ ቅርንጫፎች ያሉትና ከግማሽ ምዕት ዓመት በላይ ዳቦ በማምረትና በመሸጥ ንግድ ላይ የቆየው ሸዋ የዳቦና የዱቄት ፋብሪካ በዳቦ ላይ እጥፍ የዋጋ ጭማሪ አድርጓል። በዳቦ ዋጋ ላይ እስካሁን ጭማሪ ሳያደርጉ የቆዩት ከመንግሥት ጋር በነበራቸው ስምምነት የስንዴ ዋጋ እየተደጎሙ በመቆየታቸው እንደነበር የድርጅቱ ባለቤቶች ለአሜሪካ ድምፅ ገልጠው ከአራት ዓመታት በፊት በነበረው የዋጋ ተመን ስምምነት አሁንም ድረስ መቆየታቸው ለኪሳራ እየዳረጋቸው መሆኑን ተናግረዋል። በመሆኑም ድርጅቱን በኪሳራ ከመዝጋት ይልቅ ከትስስር ወጥተው በራሳቸው መንገድ መቀጠል መምረጣቸውን አመልክተዋል። ሸዋ ዳቦ ጥሩ ምግባር ከነበራቸው የንግድ ድርጅቶች አንዱ ነበር ያለው የንግድ ሚኒስቴር ድርጅቱ ከትስስር ወጥቼ በነጻ ገበያ እሸጣለሁ የማለት መብት እንዳለው ጠቅሶ፣ ነገር ግን በተለይ በዚህ ወቅት በትስስር ውስጥ ሆኖ ቢሰራ መልካም ነበር ብሏል። የሰውን የዳቦ ችግር ለማቃለል ደግሞ የተለያዩ መንገዶች እንጠቀማለልም ብሏል። የሚኒስቴር መስሪያ ቤቱ ዘገባ ጽዮን ግርማ በስልክ ያነጋገርናቸው አንድ የአዲስ አበባ ከተማ ነዋሪ የዳቦ ዋጋ መጨመር እና የግራሙ ማነስ አሳሳቢ ችግር ነው ብለዋል። ዳቦ በጣም ግራሙም ያነሰ ነው። አብሶ እኒ ታዋቂዎች ነሸዋ ምናምን፣ እንደውም ዋጋ ቢጨምሩም ግራሙን መንግስት ባስቀመጠላቸው ነው የሚሸጡት ግን እዚህ እዚያው መንደር ውስጥ ሰፈር ውስጥ አንዳንድ ቦታ እንዲህ ቀለል ያሉ ዳቦ ቤቶች አሉ። ያመሳ ነስ ያለ እነሱ ዋጋው ነው እንጂ እዛው ላይ የደረሰው ግራሙ ከሸዋም ያነሳ ነው። ስለዚህ በግራሙ ገንዘቡም ነው እየተጎዳም እንደውም ያለው። ምክንያቱም የሁሉም ሰው ደሞዙም ሆነ ምኑ ባለበት ሆኖ ሁሉ ነገር እየጨመረ እየጨመረ ነው የመጣው እኮ ነው። በፊት ሶስት ገዝተሽ የምትሄጂበትን ሁለቱን አሁን ሁለትም እንደለብሻለ ጊዜ ጀምረ በዳቦ ላይ የዋጋ ጭማሪ ያደረገው በአዲስ አበባ የታወቀው የዳቦ መጋገሪያና መሸጫ ሸዋ ዳቦ ነው። በሀገሪቱ የተከሰተው የዋጋ ግሽበት በዳቦ ዋጋ ላይ ተጽዕኖ እንዳያሳድር በመስጋት መንግስት ለዳቦ መጋገሪያ ቤቶች የስንዴ ዋጋ ድጎማን ያደርግ እንደነበር የገለጹት የሸዋ ዳቦ ባለ ድርሻ አቶ አብርሃም ዘሙይ በዚህ መሰረት ከአራት ዓመት ተኩል በፊት በተደረገው ስምምነት መሰረት መንግስት አንድ ኩንታል ስንዴ በአምስት መቶ ሀምሳ ብር ሊያቀርብላቸው እነሱ ደግሞ አንድ መቶ ግራም የሚመዝን አንድ ዳቦ አንድ ብር ከ ከሰላሳ ሳንቲም ለመሸጥ ተስማምተው ሲሰሩ ቆይተዋል ይህ ስምምነት ከአራት ዓመት ተኩል በፊት ይደረግ እንጂ ድጎማው መደረግ ከጀመረ ግን ከስምንት ዓመታት በላይ ላይ ሆኖታል ይላሉ። በአሁኑ ሰዓት የአንድ ኩንታል የዳቦ ስንዴ ዋጋ ገበያ ላይ ከ1400 እስከ 1450 እንደሆነ የገለጹት አቶ አብርሃም መንግስት ከሚያደርግላቸው ድጎማ ከሁለት እጥፍ በላይ ነው። ድምጻቸው አየር ላይ እንዳይውል ለጠየቁኝ አቶ አብርሃም ታዲያ ከሁለት እጥፍ በላይ ድጎማ እየተደረገላችሁ ለምን የዳቦ ዋጋ ከአንድ ብር ከ30 ወደ ሁለት ብር ከ50 አሳደጋችሁት? ብያቸው ነበር። አቶ አብርሃም ሲመልሱ በሸዋ ዳቦና በመንግስት መካከል የስንዴ ድጎማ ትስስር በሚደረገበት ጊዜ ዳቦ ለማምረት የሚያስፈልጉ ግብዓቶች የነበሩበት ዋጋ በከፍተኛ ሁኔታ ጨምሯል። አንድ ዳቦ ለማምረት ስንዴው የሚይዘው ቦታ ከ50 እስከ 60 በመቶውን ነው። ሌላው እንደ እርሾ ዘይት ስኳር ጨው የማምረቻ ናፍታ ማሸጊያ የሰራተኛ ዋጋና ሌሎች ወጪዎች በሙሉ ከፍተኛ ጭማሪ አሳይተዋል ለምሳሌ ይላሉ አቶ አብርሃም አንድ ዳቦ በአንድ ብር ከ ከሰላሳ ሳንቲም ለመሸጥ ከመንግስት ጋር ስምምነት ስናደርግ አንድ ኩንታል ስንዴ ለማምረት ለሰራተኛ ይከፈል የነበረው ዋጋ አንድ መቶ አርባ አራት ብር ነበር አሁን ሶስት መቶ አርባ አራት ብር ሆኗል ይላሉ። ስለዚህ ይህንን ታሳቢ አድርገን የምንሸጥበትን ዋጋ መንግስት እንዲያስተካክልልን ተደጋጋሚ ጥረት አድርገን ነበር፤ አልተሳካም ብለዋል። ሁለተኛው ምክንያታቸው ደግሞ በአዲስ አበባ ከተማ በከፍተኛ ሁኔታ ዳቦ ለማምረት የሚያስችል የአርባ ሚሊዮን ብር ማሽን የተገጠመለት የዳቦ መጋገሪያ ኢንዱስትሪ አቋቁመው በአቅርቦት እጥረት ምክንያት ተዘግቷል። በተጨማሪም በሚሰጠን ኮታ መሰረት ስለምናመርት ከፍተኛ የዳቦ ሰልፍ አለ፣ አይዳረስም። በተጨማሪም ሰልፍ ጠብቀው ከኛ ላይ ገዝተው ወስደው ደግሞ ከእጥፍ በላይ አድርገው የሚሸጡ ብዙ ናቸው ይላሉ። በአጠቃላይ ከትስስሩ ወጥተን የዋጋ ማስተካከያ አድርገን ካልቀጠልን ለድርጅታችን አደጋ ስለሆነ ነው እዚህ ውሳኔ ላይ የደረስ ነው ብለዋል። የዳቦ መጋገሪያና መሸጫ ቤቱ ከስልሳ ዓመት በላይ መስራቱን፣ የህብረተሰቡን ጥቅም ለማስጠበቅም ከመንግስት ጋር በመተሳሰር ሲሰራ መቆየቱን ገልጸዋል። በዚህ ጉዳይ ላይ የንግድ ሚኒስቴር ሚኒስትር ዴታ አቶ ሸቴ አስፋው ማብራሪያ እንዲሰጡን ጠይቀናቸዋል። ሰላ ከተማ ላይ ጠቃላይ አንድ መቶ ስልሳ አምስት ሺ ኩንታል በየወሩ መንግስት ያቀርባል ያ ይፈል በድጎማ ነው የሚቀርበው። እነሱም አስር ሺ ኩንታል አካባቢ በየወሩ ይወስዳል። ይህንን እስካሁን ድረስ ባለው የመንግስት የዳቦ ስንዴ ገበያ ላይ አሁንኛ አምስት መቶ ሀምሳ ብር ነው የቀረበላቸው ያለው መነሱ ገበያ ላይ ከሺ ስድስት መቶ እስከ ሺ ሰባት መቶ አካባቢ እየደረሰ ነው ስንዴ አሁን ባለው ሁኔታ ነገር ግን አምስት መቶ ሀምሳ ብር እየቀረበ ያለው ስንዴ እስካሁን በነበረው መቶ ግራም በአንድ ብር ከሰላሳ ሳንቲም ነው ሲሸጡ የነበረው ይጠናና ይጨመርልን የሚል ጥያቄ አለስ ጥናት እየጨመርን እንደገና እናጥናው ብለናቸው ተቀብለን ጥያቄያቸውን እያለንበት እያከሰረን ነው የሚል አሳብ ስለነበራቸው ኪሳራው ምን ያህል ነው ብለን እኛ ስናስጠናው አንድ ኩንታል አምስት መቶ ሀምሳ ብር የሚገዙትን በእኛ ጥናት አንድ ሺ አራት መቶ እስከ አንድ ሺ አምስት መቶ ብር ይሸጣል። ይህ ማለት በአምስት መቶ ሀምሳ ብርና በሰባት መቶ መካከል ያለ ትርፍ አለ። ሁለተኛ እነሱን አጥኑ ስንላቸው ደግሞ በእነሱ ጥናት ያቀረቡትን ደግሞ አንድ ሺ ሁለት መቶ ሀምሳ ብር ይጠራል አሉ። አንድ ሺ ሁለት መቶ ሀምሳ ብር ሲጠራ በአምስት መቶ ሀምሳ ብርና በአንድ ሺ ሁለት መቶ ሀምሳ መካከል ስንት ብር ልዩነት አለ? ሰባት መቶ ብር ትርፋል። ሜርሾ የሰራተኛ በኩንታል ታስባ ተሰርታ መቶ ብር ቢሆን የተጣራ ስድስት መቶ ብር ትርፋላቸው። አሁን ባለንበት አገራዊ ሁኔታም የተወሰነ እያተረፋችሁ እኛም እያጠናን እንዲሆን በጣም ጥሩ ነው ብለን ተደጋጋሚ እየጠራን አወያየ ናቸው እያወያየናቸውም ባለመቀበል ከትስስሩ እንወጣለን ብለውናል። ከትስስር የሚወጡ ከሆነ በግዳጅ ማስገደድ ስለማይቻል አማራጮች መውሰድ አለብን ብለን ወደ አማራጮች እየሄድ ያለ ነው። የአጭር ጊዜና የረጅም ጊዜ አማራጭ ተብሎ መለየቱን የገለጹት አቶ ሸቴ የአጭር ጊዜው የሸዋ ዳቦኔ ስንዴ ኮታ ለሌሎች በመስጠት ከዚያም የተወሰኑ የዋጋ ማሻሻያዎችን ለማድረግ ማቀዳቸውን በዚህም ላይ ከአብዛኞቹ ጋር ስምምነት ላይ መድረሳቸውን በተጨማሪም አዲስ አበባ ላይ የሚገኙ የህብረት ስራ ማህበራት ወደ ስራ እንዲገቡ ማድረግ ከእቅዶቹ የተወሰኑ ናቸው ብለዋል ይህ ትስስር ስለተጀመረበት ጊዜም ሲያስታውሱ አንድ ወቅት ላይ የሀገሪቱ ኢኮኖሚ እና የዋጋ ግሽበት በጣም ከፍተኛ ደርሶ ስለነበር እስከ ሰላሳ ሁለት ፐርሰንት ያንን ግሽበቱን ዝቅተኛውን የህብረተሰቱ እንዳይጎዳ ተብ ተጀመረ ጥሩ። እስካሁን ድረስ አሁን የምግብ ዘይት እና ስኳር፣ ስንዴ ነው በድጎማ ስናቀርብ የነበረው። ኦረዲ ዘይት ከድጎማ አውጥተናል። ሸዋ ዳቦ የመቆራረጥ ነገር አለ። የስንዴ መቆራረጥ አለ። በሰዓቱ ያለ መድረስ አለ እና በዛ ምክንያት እጥረት አለ። የምርት እጥረት አጋጥሞናል። እና እሱንም ለደንበኞቻችን በአግባቡ ምርት ለማድረስ ነው የሚል ነገር አንስቷል። አቅርቦቱ ላይ መቆራረጥ አለ እውነቱን ለመናገር ሸዋ ዳቦች ውስጥ ማለ እስካሁን ያም ትልቅ አክብሮት አለን ሲሰሩ በነበረው ስራ። አሁን ያቀረብንላቸው አቅርቦት፣ አሁን ለምሳሌ ያለፉትን ሁለት ወራት እንውሰድ። አቅርቦት የተወሰነ ከውጭ በመርከብ ተነበረብ ቅድሚ ያለነሱ ሰአተም እያቀረብነው የነበረ ከዚህ በፊት አልፎ አልፎ በሚቋረጥ ጊዜ ራሱ እየታገሱ ሲሰሩ ነው የነበረው። አሁን ግን ቁጭ ግድል ለምነ ናቸው። አሁን ባለው ሁኔታ አትውቱ የሚጨመረውን ጨምር አቅርቦት ከዚህ በፊት የነበራቸውን ኮታ ሙሉን ምስ ሁላችሁም የሰጠ ነው መጨረሻ ላይ ይሄኛው ሳይሆን እኛ አንፈልግም ነው። አሁን ፎርማ ደብዳቤ የጻፉት ለአዲስ አበባ ንግድ ቢሮ የጻፉት ለእኛም የጻፉት አንፈልግም ትስስሩ የሚል ማስገደል አይቻለ። በአጠቃላይ መንግስት በየወሩ ስድስት መቶ ሀምሳ ሺህ ኩንታል ስንዴ ወደ ሀገር ውስጥ አስገብቶ ለአዲስ አበባ አንድ መቶ ስልሳ አምስት ሺህ ኩንታል በድጎማ ሲያከፋፍል ቀሪውን በመላ ሀገሪቱ ላሉ ከተሞች ያዳርሳል፣ ብለዋል አቶ ሸቴ ያነጋገር ናቸው። አስተያየት ሰጪ ከዋጋውም በላይ ግራም የማሳነስ ችግር በየቦታው እንዳለ የጠቆሙትን በተመለከተ የተጠየቁት አቶ ሸቴ መቶ ስምንት ዳቦ ቤቶች በሱፐርቪዥን ሙሉ ሱፐርቪዥን ሰርተን አዲስ አበባ ቸክ አድርገነዋል። አንደኛ ይህ ሀብት የሚደጉመው እያንዳንዱ ኢትዮጵያዊ ሀብት ነው። በትክክል ይደርሳሉ የሚለው ቸክ አድርገን በትክክል ከመቶ ስምንቱ ውስጥ ሰባ ሰባቱ የማይሰሩ ሆነው ዋጋ ይተናቸዋል፣ ግራም ያጓድላሉ፣ ዋጋ ይጨምራሉ። መንግስት ግን በዝቅተኛ ዋጋ ያቀርብላቸዋል ዱቄት ዘጠኝ መቶ ሰባት መቶ ዘጠና ስድስት ብር ዱቄቱን ተፈይቶ በስንዴ ከሆነ አንሶ አብር እያቀረበ ነው ያለው። በተነጻጻሪ ሸዋ በጣም ጥሩ ቤስት የሆኑ ግራሙን ጠብቀው ዋጋ የተቀመጠችዋል የሚሸጡ አሉ። ሸዋ ዳቦ ግን ከጥሮዎቹ ውስጥ ነው። እውነት ለመናገር አሁን እነሱ ስለወጡ ሌላ ነገር አናነሳም። ከጥሮዎቹ ውስጥ ነው። እስካሁን በግራምም ተነጻጻሪ፣ በዋጋም ተነጻጻሪ ጥሩ ነው የነበረው ይህንን ጥሩነቱን ደግሞ ሲቀጥልበት ነው ጥሩ የነበረው። በእነዚህ ግራም አሳንሰው በሚሸጡ ሰባ ሰባት የዳቦ መጋገሪያ ቤቶች ላይ በአንድ ጊዜ እርብጃ በመውሰድ ሌላ ቀውስ ውስጥ ከመግባት ይልቅ ቅድሚያ በውይይትና በአማራጮች ለመፍታት ጥረት እያደረጉ እንደሆነ ገልጸውልናል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ